በዚህ ሰሞን የነጭ ሽንኩርትና ፌጥ ዋጋ ማሻቀቡን ሰምተናል። ለዚህ በሸማቾች ዘንድ ከሚጠቀሱት ምክንያቶች አንዱ እነዚህ ምግብ ነክ ሸቀጦች በሽታን የመከላከል አቅም ይጨምራሉ፣ ኮቪድ-19ን የመሰሉ በሽታዎችን ይመክታሉ የሚል ነው። ይህንን ለማጣራት የምግብና የሰውነት በሽታን የመከላከል አቅምን ግንኙነት ማወቅ ያስፈልጋል። ለዚያም ነው ከጥቂት ደቂቃዎች በፊት ወደ ዶክተር ሳምራዊት ፍቅሩ የደወልኩት። እኔ ሳምራዊት ፍቅሩ ይባላል በስነ ምግብ ዶክትሬት ያለኝ የጤና ተመራማሪ እጅግ በጣም አመሰግናለሁ ዶክተር ሳምራዊት እንግዲህ በአንቺ ፈቃድ ነው አንቺ እያልኩ የምጠራው በተለምዶ የሰውነት በሽታ የመከላከል አቅምን የሚጨምሩ ምግቦች አሉ ሲባል እንሰማለን እነዚህ ምግቦች የትኞቹ ናቸው ከምግቦቹ በስተጀርባ ያለው ሳይንስ እስቲ ምን ይላል እስቲ በጥቂቱ አጋሪን እሺ፣ የሰውነት የበሽታ የመከላከል አቅምን የሚጨምሩት አንድ ወይም ሁለት ምግቦች ወይም ቅመማቅመሞች አይደሉም። ከበሽታ ለመከላከል በአጠቃላይ ጤናማ ያመጋገብ ሂደቶችን ሁልጊዜ መከተል ይኖርብናል። ይሄ የሚያካትተው በተቻለ መጠን አትክልትና ፍራፍሬ በየቀኑ መመገብ፣ የተለያዩ ጥራጥሬዎችና ፋይበር የበዛባቸውን እህሎች ማዘውተት ስጋና ቅባት የበዛበትን ምግቦች መቀነስ፣ ሁልጊዜ አለመመገብ፣ እንዲሁም ስኳር የበዛባቸው መጠጦችም ሆነ ጣፋጭ ነገሮች መቀነስ፣ እንደገና ጨው የበዛበትን ምግብ መቀነስ፣ በየቀኑ ተመጣጣኝ ውሃ በተቻለ ያህል ውሃ መጠጣት፣ እንዲሁም አልኮሆል ከመጠኑ በላይ አለማዘውተል ከአልኮል ጋር በተያዘ ያው ምግብም ባይሆን ሲጋራ ሙሉ በሙሉ ዓለም አቀፍ ናቸው የሚመከሩት። በአጠቃላይ እነዚህ ከበሽታ የሚከላከሉት በተለያየ መንገድ ነው። በአንድ በኩል እንደ ፍራፍሬ እና እንደ አትክልት ያሉት የሚያስፈልገንን ንጥረ ነገሮች ወይም ቫይታሚኖችን በተመጣጣኝ መንገድ ይይዛሉ እና እነዚህ ቫይታሚኖች ከተለያዩ ኢንፌክሽኖች የመከላከል ወይም ቶሎ የመዳን ኃይላችን ላይ አስተዋጽኦ ያደርጋሉ። በሌላ በኩል ደግሞ በረጅም ጊዜ ከአመጋገብ ጋር ተያይዘው የሚመጡ በሽታዎች እንደ ስኳር በሽታ፣ እንደ ኮሌስትሮል ያሉትን ለመከላከል እንደዚህ አይነት ጤናማ አመጋገብም ያስፈልጋል። እነዚህ በሽታዎች በራሳቸው ክፉ ደረጃ ሊደርሱ ይችላሉ። ከዛም ውጭ ከኢንፌክሽን የመከላከል ኃይላችንም ይቀንሳል በእነዚህ በሽታዎች ተይዘን ከሆነ ጠቃላይ በዚህ መንገድ ነው። እነዚህ እንደዚህ አይነት ጤናማ የአመጋገብ ሂደት ከተለያዩ በሽታዎች የመከላከል አጥማችንን ጨምር የሚችለው ዶክተር ሳምራዊት። ሰሞኑን ዓለም እየተነጋገረ የሚገኘው ስለ ኮሮና ቫይረስ ነው፣ ኢትዮጵያንን ጨምሮ ይህንን ምግብ መብላት ከበሽታ ይከላከላል የሚሉ ሹክሹክታዎች እዚህም እዚያም ይሰማሉ። ነፌጦ ነጭ ሽንኩርት ሳይቀሩ በመድኃኒትነት እየተጠቀሱ ነው። ምን ያክል በሳይንሱ የሚደገፉ ናቸው እነዚህ ምግቦች? እሺ፣ በእኛ ጋር እንደ ፌጦ፣ ነጭ ሽንኩርት፣ ዝንጅብል ለመድኃኒት መጠቀም የቆየ ልምድ ነው። ነገር ግን ከተለያዩ ኢንፌክሽን ጋር ያላቸው ግንኙነት በደንብ በታንሳዊ መንገድ አልተጠናም። በተለይ በዚህ ወቅት ከዚህ በሽታ ጋር ከኮቪድ ናይንቲን ወይም ከኮሮና ቫይረስ ጋር ተራል ተብሎ የተጠና በሳይንስ የተገኘ ምግብ ወይም ቅመም በአሁኑ ሰዓት የለም። ስለዚህ በሳይንስ የተደገፈ አይደለም። የአዲስ አይነት ቫይረስ ስለሆነ በየጊዜው አሁን እና በየጊዜውን በየጊዜውም ወደፊት የሚመጡትን ወራትም የተለያዩ ጥናቶች ይካሄዳሉ፣ የተካሄዱም ነው። እነዛ ከነዛ ጥናቶች የሚወጣውን ትክክለኛ ውጤት መከታተል አለብን። እነዚህ ውጤቶች ከትክክለኛ ከሆነ የመረጃ ምንጮች ለምሳሌ ከዓለም የጤና ድርጅት የሚወጡትን ምክሮች መከታተል ይኖርብናል። በደንብ የተጠናው መድኃኒት ወይም ምግብ የሚመከር ነገር ሲወጣ ከዛ ግን እነዚህ በተለምዶ የምናውቃቸው ነገሮች ይጠቅማሉ ወይም ያድኑናል ብለን ከሚታወቁት መከላከያ መንገዶች መዘናጋት የለብንም። አሁን ቫይረሱን ለመከላከል በእርግጠኝነት የምናውቃቸው ነገሮች፣ ማድረግ ያለብን ነገሮች እጃችንን በሳሙና መታጠብ፣ ከሰው የበዛበት ስፍራ ለመሆን በተቻለ መንገድ በተቻለ ያህል ቤት መቆየት፣ ሰው ስናገኝም ሰላምታ በሩቁ ነው መሆን ያለበት። እነዚህ ናቸው በቀጥታ ከኮሮና ቫይረስ ጋር እየተያያዙት የምናውቃቸው ነገሮች በአሁኑ ከአመጋገብ ጋር በተያያዘ እንግዲህ ልመክር የምንችለው ለጊዜው መጎራረስ ይቅርብል ማለት። ሌላ ሌላ በቀጥታ ከቫይረሱ ጋር የተያያዘ የተጠና ነገር የለም። ቅድም እንደተናገርኩት በአጠቃላይ ጤናማ አመጋገብ መከታተል በተዘዋዋሪ መንገድ ሊጠቅመን ይችላል። ለምሳሌ አሁን እያየነው እንደሆነ የምናየው በዚህ በኮቪድ ናይንቲን ወይም በኮሮና ቫይረስ የተያዙ ሰዎች ሰዎች መካከል የበለጠ ወደ ክፉ ደረጃ ወይም ወደ ሞት እየደረሰው ያሉት ሰዎች ሌሎች የጤና ችግሮች ያለባቸው ናቸው። ለምሳሌ ከልክ በላይ ውፍረት ወይም ስኳር በሽታ፣ የልብ በሽታ የመሳሰሉት ያላቸው ከሌሎቹ ቫይረሱ ከያዛቸው አንጻር ጋር ሲተያዩ የበለጠ ክፉ ደረጃ ላይ እየደረሱ ነው። ስለዚህ ከመጀመሪያውም ጤናማ አመጋገብ በመከታተል ራሳችንን ከተለያዩ በሽታዎች ብንጠብቅ በተዘዋዋሪ መንገድ ይረዳናል። በእርግጥ ይሄ አጭር ጊዜ መፍትሄ አይደለም ግን ወረርሽን ሲመጣ ብቻ ሳይሆን ሁሌም መከታተል ያለብን ጤናማ አመጋገብ ስራ። የጤናማ አመጋገብ ሂደት ሌላ የሚቀርብበት ጥያቄ ምንድን ነው? ውድ ነው የሚል ነው። ጤናማ አመጋገብ ሂደትን ለመከተል የተመጣጠነ ምግብ ለመመገብ ትልቅ ገቢ ሊኖረን ይገባል የሚሉ አስተያየቶች እዚህም እዚያም ይሰማሉ። የኢኮኖሚ ሐቅም የሚፈጥረው ልዩነት እንዳለ ሆኖ አሁንም ግን በእርግጥ ኬስን ሳያራቁቱ ሊያዘጋጇቸው የሚችሏቸው የጤናማ ምግብ ሂደቶች አሉ ወይ? አዎ፣ እንደዚህ አይነት አስተሳሰብ ሊኖር ይችላል። ግን እውነታው ምንድን ነው? በተለይ ኢትዮጵያ እንዲሁም ለጤና የማይጠቅሙት ምግቦች ናቸው የሚወደዱት፣ ከጤና ከሚጠቅሙት ጋር ሲጋይ ማለት ነው። ለምሳሌ ስጋና ቅቤ ማዘውተር ለጤና ጥሩ አይደለም። በእርግጥ ስጋ ጥሩ የፕሮቲን ምንጭ ነው። ነገር ግን የተለያዩ ጥራጥሬዎች ለምሳሌ እንደምስር አተር ያሉት ፕሮቲን ለማግኘት በቂ ናቸው። ስለዚህ እና እነዚህ ነገሮች ደግሞ እንደ ስጋ ውድ አይደሉም። ስለዚህ ሰው አንድ ምሳሌ ነው። ሌላ ስኳሪ የበዛባቸው መጠጦች ለምሳሌ ለስላሳ፣ የታሸገ ስኳር በላዩ ላይ የተጨመረበት ጭማቂ አስፈላጊ አይደሉም። እንደውም ሲበዛ ለጤና ጠንቅ ናቸው እና እነዚህ በእነዚህ ፋንታ ለምሳሌ ውሃ ብንጠጣ ለጤና ይጠቅማል። ገንዘብ ለማዳን ሊጠቅም ይችላል። በመጨረሻ የተለያዩ አትክልቶች ማዘውተር ይመከራል። እነዚህን ለማግኘት ከባድ አይመስለኝም፣ ግን እንደ አማራጭ አሁን ለምሳሌ ለሰላጣ ሲማስም የመሳሰሉትን ነገሮች በጓሯችንም ለማሳደግ መሞከር እንችላለን። ቀላል ነገሮች ናቸው እነዚህ። ዶክተር ሳምራዊት አንቺ የምትኖሪው በዩናይትድ ስቴትስ ውስጥ ነው። እዚህ ደግሞ እንደመኖሮች የተለያዩ የአመጋገብ ስርዓቶች እና የተለያዩ የምግብ ይዘቶችን የማየት እድሉ ይኖረሻል ብዬ አስባለሁ ከኢትዮጵያን ጋር ስታነጻጽሪው ምን መልካም ነገሮች አሉት? ኢትዮጵያን በበኩላቸው ውስጥ ሊመሰገኑ ደነቁ የሚገቡባቸው የምግብ ስርዓቶችና የምግብ ፍልስፍናዎች አሏቸው ወይ? እኔ የእኛን ሀገር ያመጋገብ ከሌሎች ሀገራት ጋር ሳነጻጽር መልካም ይሆናል ብዬ የምጠቅሰው ዋናው ምግባችን እንጀራ ነው፣ ከጤፍ የተሰራ እንጀራ በሌሎች ባህላቶች ከሚዘወተሩ ምግቦች ጋር ሲታይ ለምሳሌ ከነጭ ዳቦ ወይም ከነጭ ሩዝ ጋር ሲተያይ የጤፍ እንጀራ የበለጠ ፋይበር አለው። ፋይበር ጠቃሚነቱ ምንድን ነው? የደም የስኳር መጠን ባል አስፈላጊ ሁኔታ እንዳይጨምር ይረዳል። ስለዚህ እንደ እንጀራ እንደ ጤፍ እንጀራ ፋይበር የበዛ ምግብ ስለምናዘወትር ይሄ ለጤና ጥሩ አስተዋጽኦ እንዳለው እገምታለሁ። ግን በእርግጠኝነት ከሌሎች ከሌላ ባህል ምግቦች ጋር አተያይቶ በዚህ ጥፍ ለዚህ በሽታ ይጠቅማል የሚለው ነገር በእርግጥ በትክክለኛው በሳይንሳዊ መንገድ መጠናት አለበት። ገና ብዙ ጥናት ያስፈልጋል። ግን ጥሩ የጤና አስተዋጽኦ እንዳለው ይገመታል። ዶክተር ሳምራዊት ፍቅሩ የስነ ምግብ ባለሙያና ተመራማሪ፣ እጅግ በጣም አመሰግናለሁ።